ማህደረ ዜና የግብፁ ፕሬዝዳንት አብዱልፈታህ ኤልሲሲ ባለፈው ሰኞ የኤርትራውን ፕሬዝዳንት ኢሳያስ አፈወርቄን ካይሮ በሚገኘው ቤተ መንግሥታቸው ተቀብለው አስተናገዱ። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ባለፈው ሳምንት ኳታር፣ ሰሞኑን ደግሞ ሱዳን ነበሩ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመካከለኛው ምስራቅ አማካሪ የሆኑት የቀድሞ የውጭ ጉዳይ ሚኒስትር ስዩም መስፍን ባለፈው ሳምንት ሳውዲ አረቢያ መልእክት ለማድረስ በሚል መጥተው ነበር። የሱዳን ጠቅላይ ኤታ ማዦር ሹም በቅርቡ አዲስ አበባ ላይ ታይተዋል። የዜና አውታሮች እንደሚዘግቡት ከሆነ የታላቁ የኢትዮጵያ ህዳሴ ግድብ ስራው እየተገባደደ መሄድ የግብፅ ባለስልጣናትን የልብ ምት ጨምሮታል። ሰሜናዊ አፍሪካና አንዳንድ የመካከለኛው ምስራቅ ሀገራት በአረብ አብዮት ቁም ስቅላቸውን በሚያዩበት ወቅት ነበር ኢትዮጵያ በታላቁ የአባይ ወንዝ ላይ ታላቁ የህዳሴ ግድብ ያለችውን የኃይል ማመንጫ መርሃ ግብር ይፋ ያደረገችው። የፖለቲካ ተንታኞችም በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ የተለያዩ አመለካከቶችን አንጸባረቁ። ገሚሶቹ የኢትዮጵያ መንግስት ግብፅን ያጥለቀለቀው ህዝባዊ አመፅ ወላፈኑ እንዳይደርስበት ማስቀየሻ ሲሉት ሌሎች ደግሞ የኢትዮጵያ መንግስት የግብፅን መዳከም አይቶ የጀመረው የተቀደሰ ሐሳብ አድርገው ተመለከቱት። የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ግን የታችኛው ተፋሰስ ሀገራት ቢገባቸው እንደ ራሳቸው ሁሉ ሊደግፉት ይገባ ነበር ነው ያሉት። ፍትህ የሰፈነበት ሁኔታ ቢኖር የግድቡን ወጪ ሶስቱም አገሮች ሊሸፍኑት በተገባ ነበር። እያንዳንዱ ሀገር ከግድቡ በሚያገኘው ጥቅም ልክ ወጪውን ይሸፍን ቢባል ሱዳን ቢያንስ የወጪውን 30 በመቶ፣ ግብጽ ደግሞ የወጪውን 20 በመቶ መሸፈን በተገባቸው ነበር። የሙስሊም ወንድማማቾች ጽንሰ ሐሳብ አራማጆች በግብፅ ከፍተኛ ስልጣን መያዝ ቱርክንና መሪዋን ኤርዶጋንን የመሳሰሉ መሪዎችን ሆኑ አንዳንድ ሀገሮችን ሲያስፈነድቅ ሳኡዲንም ሆነ አጋሮቿን ደግሞ ሀሳብ ላይ ጣላቸው። የአሜሪካ ድጋፍ ተጨምሮበት የፕሬዚዳንት ሙርሲ መንግስት በግብፅ እድሜው ባጭሩ ተቀጨ። መራሔ መንግሥትነቱን የተረከቡት ፕሬዚዳንት አልሲሲ መንገዳቸውን ከሳውዲም ሆነ ከአሜሪካ አንጻር ቃኝተው መጓዝ ጀመሩ። አገር የመገንባትና የማረጋጋት ተግባራቸውን በአንድ በኩል የኢትዮጵያን ታላቁን የህዳሴ ግድብ ግንባታ ሂደት የመቆጣጠር ተግባራቸውን በሌላ በኩል አጧጧፉት። የህዳሴው ግድብ ቢቻል ለማስቆም ባይቻል የሀገራቸው ስጋት በማይሆን መልኩ እንዲከናወን ለማድረግ ግብፅና መሪዎቿ ያልፈነቀሉት ድንጋይ የለም። ይሁንና ኢትዮጵያም በአቋሟ እንደጸናች፣ የግድቡም ግንባታ ከስልሳ በመቶ በላይ ደረሰ። ኢትዮጵያ በዚህ ሁሉ ዓመታት ያላት የኤሌክትሪክ ኃይል ከ4000 ሜጋዋት አይበልጥም። ነገር ግን ግብፅ ከተለያዩ የኃይል ምንጮች ከ24000 ሜጋዋት በላይ የኤሌክትሪክ ኃይል ታመነጫለች። 99 በመቶ ህዝቧም የኤሌክትሪክ አገልግሎት አግኝቷል። ይህ በእንዲህ እንዳለ ነው የመካከለኛው ምስራቅና የአፍሪካ ቀንድ ፖለቲካ የባሰ ምስቅልቅሉ መውጣት የጀመረው። ከሳውዲ መራሹ የሱኒ አረብ ጎራ የተገፋው ስሜት ያዘለችው ቱጃሯ ግን ትንሿ ሀገር ቃጣር ግብፅን ለማሳረር በሚመስል የኢትዮጵያን ህዳሴ ግድብ በቀጥታም ሆነ በተዘዋዋሪ ስትደግፍ፣ ቱርክና ሱዳንም በቀጥታም ሆነ በተዘዋዋሪ ለግብፅ ፍላጎት በተቃራኒው ቆመዋል። ኢትዮጵያና 100 ሚሊዮን ህዝቦቿ ባይተዋር በሆኑበት የቀይ ባህር መስመር ባሉ ግዛቶች ወታደራዊ የጦር ሰፈር ለማቋቋም ሆነ የጦር ጀት ተሸካሚ መርከቦቻቸውን ወደ ቀጠናው ለማስገባት የብዙ ሀገራት መንግስታት ረጅም መንገድ ተጉዘዋል። አቶ ኤልያስ ባህራን እንደሚሉት ቀይ ባህር ላይ ከሰሜን ስዊዝ ካናል እስከ ደቡብ ባብ ኤል መንደብ ያለው ክፍል ዋነኛ ከሚባሉ የዓለም የባህር ላይ መተላለፊያዎች አንዱ ነው። አፍሪካ እየበለፀገች ነው። ሞር ተፈላጊነት እያደረገች ነው። ዋናው ትልቁ ነገር ነው እንግዲህ ሁሉ ፎከስ እንዲያደርግ የተደረገው በሌላው በኩል ደግሞ ቀይ ባህር አለ። 30 በመቶ የዓለም ንግድ የሚሄድበት ኤሪያ ያ ሴኪውርድ እንዲሆንና ያ ሰላም እንዲኖረው እና በኮንፍሊክት የተነሳ መጥፎ ደረጃ ላይ እንዳይደርስ ሁሉም ፕሮቴክት ለማድረግ ሁሉም የራሱን ጦር እና የራሱን እጅ እያገባ ነው። እንግዲህ ትናንሽ ሀገራቶችም አሉ፣ ትላልቅ ሀገራቶችም አሉ። እስከዛሬ እኔ ፐርሰናል ነገር ቢኖር የሀገራችን ፕሬዘንስ ያለበት አይመስልም እና እዛ ላይ መስራት እና ያሉትን ክፍተቶች ማስወገድ የሚኖርበት ሁኔታ መፈጠር አለበት። ለረጅም ዘመን የግብፅ አጋር ሆና የኖረችው ሱዳን ደግሞ ከግብፅም ሆነ ከአረቡ ዓለም የሙሉ ጊዜ አገልጋይነት የተላቀቀች ይመስላል። ሱዳን በኢትዮጵያው ታላቁ ህዳሴ ግድብ ዙሪያ ከግብፃዊ አስተሳሰብ አፈንግጣ ወደ ኢትዮጵያ ጎራ ከመቀላቀሏን በላይ ከግብፅ ጋር ያላትን የድንበር ይገባኛል ጥያቄ አብይ ጉዳይ እያደረገችው ትገኛለች። በኤልሲሲ መራሹ የግብፅ መንግስት ደስተኛ ያልሆኑትንም የቱርክን ፕሬዚዳንት ጠይብ ኤርዶጋንን በጥንታዊው የኦቶማን ቱርክ ዘመን በቀይ ባህር ላይ የኦቶማን ቱርክ ርዕሰ መዲና የነበረችውን የሱኪ ደሴት እንዲያለሙ አስረክባቸዋል ተቀምጧለች። ሱኪ ከሳዑዲ አረቢያዋ የመካ ከተማ በ60 ኪሎ ሜትሮች ርቀት ላይ የምትገኝ እንደመሆኗ ለሳዑዲም ሆነ ለሳዑዲ መራሹ የአረብ ሱኒ ጎራ ስጋት የሚፈጥር ነው። የሱዳን የአቋም ለውጥ ያሳሰባት ግብጽ በኤርትራ ግዛት የጦር ኃይል ማስፈሯን መገናኛ ብዙሃን እየዘገቡ ናቸው። የኤርትራው ኢንፎርሜሽን ሚኒስትር የማነ ገብረ መስቀል ቢያስተባብሉትም አልጀዚራ ግብጽ በኤርትራ የምታደርገውን ወታደራዊ እንቅስቃሴ ይፋ አድርጎታል። ይህንን ተከትሎም የሱዳን መንግስት በኤርትራ አዋሳኝ ድንበሮቿን መዝጋቷም ሆነ የጦር ሰራዊቷን ተጠንቀቅ ማለቷ እየተዘገበ ይገኛል። ሱዳን በግብፅ የሚገኙትን አምባሳደሯን በመጥራት ውይይት ማድረጓም ተዘግቧል። የግብፅ መንግስት ደጋፊ የሆኑ ካይሮ የሚገኙ መገናኛ ብዙሃንም ሱዳንን የግብፅ ባላንጣ ከሆኑት ቱርክና ቃጣር ጋር በማበር በግብፅ ላይ እየተነሳች በማለት እየወነጀሏት ነው ይህ በእንዲህ እንዳለም የታላቁ ህዳሴ ግድብ የፍጻሜ ጉዞም ሆነ የሱዳን መንግስት እንቅስቃሴ ያሳሰበው ወይም ያላማረው የግብፅ መንግስት የጦር ኃይሉንም የኢትዮጵያም ሆነ የሱዳን አጎራባች ወደሆነችው ኤርትራ እንዳስገባ መገናኛ ብዙሃን መዘገብ ጀመሩ። አቶ ቢኒያም እንደሚሉት የቀድሞ ጄኔራል ኤልሲሲ መንግስት ምናልባት በአንድ ድንጋይ ሶስት ቶፍ የመግደል ሀሳብ ይኖረው ይሆናል። እኔ ግርም የሚለኝ የኢትዮጵያ አቋም ነው በዚህ ኢትዮጵያ ባልተለመደ ሁኔታ ራሷን ገለልተኛ አርጋ ማሰብ ይዛለች። የግብፅ ጦር ኤርትራ መስፈሩ ስጋቱ ከሱዳን ይልቅ ለኢትዮጵያ ነው። የግብፅ መከላከያ ሚኒስቴር ከደቡብ ሱዳን ጋራ የተፈራረመው የጦር ስምምነት ስጋቱ ከሱዳን ይልቅ ለኢትዮጵያ ነው። የምስራቅ አፍሪካ የፖለቲካ ተንታኝ የሆኑት ማርቲን ፕላውት እንደሚሉት በኢትዮጵያና በግብፅ መካከል አንድ ችግር ሲኖር ነጸብራቁ ኤርትራ ውስጥ መታየቱ ጥንትም የነበረ ነው። traditionally, whenever there was a problem between Ethiopia and Egypt, then they would try and do something in Eritrea. That has gone back to the 1950s. Always been an attempt to, shall we say, stir up the problem. Because it's a matter of how much the Jamroo is telling them. Eritrea In that kind of context. የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከካይሮ መልስ ለሀገር ውስጥ ጋዜጠኞች በሰጡት መግለጫ ላይ የኢትዮጵያን ገዢው ፓርቲ አጣጥለውታል። በማህበራዊ ድረገጽ የሰፈረው የፕሬዚዳንት ኢሳያስ ንግግር የኢትዮጵያን ገዢ ፓርቲ ሊጠገን የማይችል ያበቃለት ብለውታል። አቶ ኤልያስ ባህራን በበኩላቸው የታላቁ ህዳሴ ግድብም ሆነ የውሃው ፖለቲካ በምንም አይነት ወደ ቀጥተኛ ወታደራዊ ግብግብ አይገባም ባይ ናቸው። ሬድ ሲ ውስጥ ላይ ያለ የግብጽ ጦር ኢትዮጵያን ሊወጋ የሚመጣ የግብጽ ጦር አተርጋል ግን ኦልዌዝ ኢትሰኒሹ ነገሮች ጠረጴዛ ላይ ተቀምጠው ፒስፉል ኔጎሼት ተደርገው እስካልተፈቱ ድረስ ምን እንደሚፈጠር አናውቅም። ይህ በእንዲህ እንዳለም ማምሻውን አረብ ኒውስ እንደዘገበው ፕሬዚዳንት ኤልሲሲ ከኢትዮጵያና ከሱዳን ጋር በውስጥ ጉዳያቸው የመግባትም ሆነ ጦርነት የመግጠም ሀሳብ እንደሌላቸው ዛሬ ማምሻውን መግለጫ ሰጥተዋል። የቀጠናዋ ሀገሮች የውጭ ጉዳይና የመከላከያ ሚኒስትሮች ተከታታይ ጉብኝቶችን ከየትኛውም ጊዜ በላይ ማድረጋቸው ለታሪክ ባለሙያው አቶ አለማየሁ ሸዋ የሁለተኛውን የዓለም ጦርነት ዋዜማ የሚያስታውስ ነው። ከሚያስማሟቸው ይልቅ የሚያፎካክሯቸው የሚያወዳድራቸው ምክንያቶች ናቸው የሚበልጡት በመካከለኛው ምስራቅ። እና ያንን መሰረት አድርገ መጪውን ጊዜ ለመተንበይ እጅግ በጣም ከባድ ነው። ከትብብር ይልቅ የፉክክርነት ወይም የአሸናፊ ተሸናፊ የበላይና የበታች ለመሆን አይነት የሚደረግ ሩጫ ነው የምታየው። እንደውም አንዳንድ ይህንን ነገር ከታሪክ አንጻር ስታነጻጽረው ልክ ከሁለተኛው የዓለም ጦርነት በፊት የነበረው ሀገራት በጎራ ለመመዳደን የሚያደርጉት በአውሮፓ ሀገሮች መካከል የነበረውን አይነት ነገር አሰላለፍ ታያለ። እዚህ አካባቢ አውሮፓ ውስጥም ተመሳሳይ ናሽናሊዝም ነበረ። አሁን መካከለኛው ምስራቅም ናሽናሊዝም አለ። አውሮፓ ውስጥ በዛን ወቅት ጦረኝነት ነበረ፣ ሀገራት ሀገራትን ለማስከበር። መካከለኛው ምስራቅም አሁን እንደዚ አይነት እንትን ውስጥ ያሉ ይመስላሉ። ስለዚህ ይህንን ስታይ ያስፈራል። አቶ ኤልያስ እንደሚያስታውሱት የዛሬ ሁለት ዓመት በግብጿ የሻርም አልሼክ የተገኙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲናገሩ፣ እኔና ኤልሲሲ በአባይ ወንዝ በጋራ እንዋኛለን እንጂ አንሰምጥም ብለው ነበር። ያንን ተመልክቶ የአባይ ውሃ በእርግጠኛም ለግብጽ ሕዝብ የህይወት የሞትና የህይወት ጉዳይ ነው። ለኢትዮጵያ ሕዝብ ደግሞ ደጋፊ የሆነ የእድገት ፕሮጀክት ነው። ይሄንን ግን ዊን ዊን ሰችዌሽን አድርጎ ይሄንን ነገር በውይይት እንደሚፈታ ማድረጉ ነው ዋን ነው። አይ ቲንክ ይሄንን ነው እየሄዱበት ያሉት ሁለት መንግስታቶች። በእኔ አስተያየት ኢንተርናሽናል ኮሚኒቲው የሚፈቅድላቸው አይመስለኝም ሁለቱ ሀገሮች በዚህ በውሃ የተነሳ ሞር ኮንፍሊክት ውስጥ እንዲገቡ። ኢትዮጵያና ግብፅ በአባይ ወንዝ በጋራ ይዋኙ ይሆን ወይንስ ተያይዘው ይሰምጣሉ? የሚለውን ለጊዜውን ተወውና የዛሬውን ዝግጅታችንን እናጠናቅ። አዘጋጅቼ ያቀረብኩላችሁ ስለሺ ሽብሩ ነኝ። ሰላም።